መጽሐፈ ምሳሌ ምዕራፍ 23 ከመኮንን ጋር ለመብላት በተቀመጠህ ጊዜ በፊትህ ያለውን በደህን አስተውል። ሰውነትህን ቢሳሳ በጉሮሮህ ላይ ካራ አድርግ። ጣፋጩ መብል አይመርህ የሐሰት እንጀራ ነውና። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው። በእርሱ ላይ አይንህን ብታዘወትርበት ይጠፋል፤ ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ። በልቡ እንዳሰበ እንዲሁ ነውና፣ ብላ ጠጣ ይልሃል፤ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፋዋለህ፣ ያማረውንም ቃልህን ታጠፋዋለህ። በሰነፍ ጆሮ አንዳች አትናገር፣ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ፣ ታዳጊያቸው ጽኑ ነውና እርሱም ፍርዳቸውን ከአንተ ጋር ይፋረዳልና ልብህን ለተግሣጽ ስጥ፣ ጆሮህንም ወደ እውቀት ቃል። ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና፣ በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ ልብህ ጠቢብ ቢሆን፣ ልቤ ደግሞ ደስ ይለዋል። ከንፈሮችህም በቀን ቢናገሩ፣ ኵላሊቶቼ ደስ ይላቸዋል። ልብህ በኀጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር፣ በእውነት ፍጻሜ አለህና ተስፋህም አይጠፋምና። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህንም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። ሰካርና ሆዳም ይደኸያሉና፣ የእንቅልፍም ብዛት የተቦጫጨቀ ጨርቅ ያስለብሳልና። የወለደህን አባትህን ስማ እናትህም ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን፣ ተግሣጽን፣ ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል፣ ጠቢብንም ልጅ የወለደ ሐሴትን ያገኛል። አባትህና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ልጅ ሆይ ልብህን ስጠኝ፣ ዐይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና፣ ሌላይቱም ሴት የጠበበች ጒድጓድ ናትና እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት በቀላ ጊዜ መልኩም፣ በብርሌ ባንጸባረቀ ጊዜ፣ እየጣፍጠን በገባ ጊዜ በኋላ እንደ እባብ ይነድፋል እንደ እፉኝትም መርዙን ያፈሳል ዐይኖችህ ጋለሞታዎችን ያያሉ ልብህም ጠማማ ነገርን ይናገራል በባሕር ውስጥ እንደ ተኛ ትሆናለህ በደቀልም ላይ እንደ ተኛ መቱኝ ያውም አልተሰማኝም ጐሰሙኝ አላወቅሁምም መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለህ